በዓለም ላይ ጀብዱ የፈጸሙ ጀግናና አርአያ ሴቶች ዓመታዊ ክብረ በዓል መከበር የጀመረው እንደ ጎርጎሮሳውያን ዘመን ቀመር በ 2007 ዓ ም ነበር። በዩናይትድ ስቴትስ ውጭ ጉዳይ ሚኒስትር መስሪያ ቤት ከ60 ከሚልቁ ሀገራት የመጡ ከ100 የበለጡ ሴቶች የተሳተፉበት የጀግና ሴቶች የሽልማት ስነ ስርዓት ላይ ተገኝተው በመሸለም ንግግር ያደረጉት የዩናይትድ ስቴትሷ ቀዳማዊት እመቤት ሜሌኒያ ትራምፕ ናቸው። ከእኔ ጋር በዚህ መድረክ ላይ ያሉ ሴቶች ለሌሎች መብት ሲሉ የተጋደሉ መንግስታትን፣ አድልኦ ያለውን ህግ፣ የጾታ መድልኦን፣ ጦርነትን፣ ሽብርተኝነትንና ሙሰኝነትን በቆራጥነት የተጋፈጡ ናቸው። ይህንን ሲያደርጉ ደግሞ በአምባገነኖች በማንኛውም ቅጽበት ሊታሰሩ ወይንም ሊገደሉ እንደሚችሉ እያወቁ ነው። ይህንን የመሰለ ዓለም አቀፍ የሴቶች የሽልማት ስነ ስርዓት መካሄዱ አስፈላጊነቱንና ሌሎችንም ጉዳዮች በዳሰሰ መልኩ በሰሜን አሜሪካ የኦሮሞ ሴቶች የሰብአዊ መብትና ዲሞክራሲያዊ ማዕከል ምክትል ሊቀመንበር ወይዘሪት አያንቱ አህመድ የሚከተለውን አስተያየት ሰጥተውኛል። እኔ በበኩሌ በዚህ መልኩ ትኩረት ተሰጥቶት በዓለም አቀፍ ደረጃ እንዲከበር መደረጉ በጣም አስፈላጊ ሆኖ ይሰማኛል። ዓለም አቀፍ የጀግና ሴቶች የሽልማት ቀን በዚህ መልኩ እውቅና ተሰጥቶት የተጀመረው ከአስር ዓመት በፊት ነው። የፕሬዚዳንት ትራምፕ ባለቤትም ይህንን በጎ ጅምር መቀጠሏም በእጀ ያሰኛል። የቀድሞዋ ቀዳማዊ ትመቤት ሚሼል ኦባማም ይህንን ሲያደርጉ ነበርና ወደ ዋናው ጉዳይ ስመለስ ለሴቶች የተመቹ ሁኔታ መፍጠር ማለት ልጅ ወልዶ ማሳደግ ላይ የተገደበ የሚመስላቸው አሉ። ለሴቶች ከአድሎ የነጻ ምቹ ሁኔታን፣ የሥራ ዕድልን በመፍጠር ጎጂ ባህላዊና ልማዳዊ ተጽዕኖን በማስወገድ በዓመት አንድ ቀን ከሚከበረው በዓል የበለጠ ዋጋ መስጠት እንዳለብን ይሰማኛል። ወይዘሪት አያንቱ በቀጠለው ማብራሪያቸው የሴቶቻችን መብቶች በሚዘጋጁት የእራት ግብዣዎች ላይ ብቻ ተነግረው መቅረት እንደሌለባቸውና ቀጣይነት ባለው መልኩ በትምህርት ጭምር ሊታገዙ ይገባልም ብለዋል። እንደ አንድ ሴት በቅርቡ ምን አስተዋልኩ መሰለክ? የሴቶችን ሰብአዊ መብት አደጋ ላይ የሚጥለው ወይንም እንደ ትልቅ ችግር የሚታየኝ ሴቶች ራሳቸው ስለ እነሱነታቸው ምን ያስባሉ ወንዱ ስለ እነሱ ምን አመለካከት አለው የሚለው ነው። በሁሉም አቅጣጫ በአብዛኛው የተሳሳተ ግንዛቤ ነው ያለው በመገናኛ ብዙሃኑ ሳይቀር ማለቴ ነው። ስለዚህ በሁሉም አቅጣጫ ቤተሰብም ጭምር ሴቶችን በሁለተኛ ደረጃ የማስቀመጥና ከወንዶች ጋር እኩል አይደሉም ብሎ የማሰብ ሁኔታ ነው ያለው። በውጭ ጉዳይ ሚኒስትር መስሪያ ቤት በተዘጋጀው የሽልማት ስነ ስርዓት ላይም አስራ ሶስት ጀግና ሴቶች ተሸልመዋል። ለዶቸበለ ራዲዮ ዘገባ መክብብ ሸዋ ነኝ ከዋሽንግተን ዲሲ